የተሰውት መታሰቢያ ስነ ግጥም የጦርነት ወቅት መሥዋዕትነትን ለመዘከር ባንዛቅ ቀን በወዳሴ የሚነበብ ነው። የተሰውት ዝክረ መታሰቢያን በአማርኛ እነሆን። እነርሱን እርጅና አያገኛቸውም፣ እኛ ለእርጅና እንደ ተዳረግን ሁሉ ዕድሜ ልድካም አይደረጋቸውም፣ ዓመታትም አይኮንኗቸውም። ፀሐይ ስትጠልቅና ጎህ ሲቀድ እናስባቸዋለን።